ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝ ነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለ እኮ ነው የሚሞቱት። ስንት ሬሳ ረጋግጠን ነው የምንሄደው እኛ ይህን መንግስት ሄድ ማለት ነው። ስንቱ ሬሳ ረግጠን ዝም ብለህ የሴቱን የወንዱን የህፃኑን ዝም ብለህ ረግጠን ነው ሄድ ነው። ሳውዲ አረቢያ ውስጥ በእስር ላይ የቆዩ ኢትዮጵያውያንን ወደ ሀገራቸው መመለስ ተጀምረዋል። ከተወሰኑት ተመላሾች ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ትይመራለው። ንጉሥ ታምሬ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በሳውዲ አረቢያ እስር ቤቶችና ማቆያ ማዕከላት ውስጥ የሚገኙ ኢትዮጵያንን በዘመቻ ወደ አገር ቤት የመመለስ ስራ አርብ ሚያዝያ 4 ቀን 2016 ዓ ም በይፋ ተጀምሯል። በዕለቱ በተደረጉ ሁለት በረራዎችም 842 ዜጎች ወደ ሀገራቸው መመለሳቸው ተነግሯል። ከተመላሾች መካከል የአሜሪካ ድምፅ ያነጋገራቸው አስተያየት ሰጫዎች ከጉዞ ጀምሮ እስከ እስር ቤት ፈታኝ ጊዜያትን ማሳለፋቸውን አስረድተዋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይቀርባል። ሳውዲ አረቢያ በእስር ቤቶችና በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን የመመለሱ ስራ ሶስተኛው ዙር ማለት ነው። ዛሬ ሚያዝያ አራት ተጀምሯል። ይህ ከበስተኋላ የሚታየው የኢትዮጵያ አየር መንገድ አውሮፕላንም ከሳውዲ አረቢያ በእስር ቤት የሚገኙ ኢትዮጵያውያንን ይዞ እዚህ ቦሌ አውሮፕላን ማረፊያ የደረሰ አውሮፕላን ነው። በአሁኑ ሰዓት ለመውረድ በዝግጅት ላይ ነው የሚገኙት በአጠቃላይ ሰባ ሺህ የሚሆኑ ኢትዮጵያውያን ናቸው፣ ከሳውዲ አረቢያ በዚህኛው በሶስተኛው ዙር ወደ ኢትዮጵያ የሚመለሱት። we <sighs> በዛሬ ዕለት በሁለት በረራዎች 842 ኢትዮጵያውያን ተመልሰዋል። ከተመላሾቹ መካከል የሆነው ናስር መሐመድ ከዛሬ አንድ ዓመት በፊት ከሰንበቴ አካባቢ ተነስቶ በጅቡቲ በኩል ባህር አቋርጦ ረዥሙንና አስቸጋሪውን የበረሃ መንገድ ከተጓዘ በኋላ ሳውዲ አረቢያ ድንበር ላይ ተይዞ አንድ ዓመት ከአንድ ወር በእስር ላይ መቆየቱን ገልጿል። በጉዞው ወቅት በፍልሰተኞች ላይ ጥይት በተደጋጋሚ ይተኮስ እንደነበር የሚገልጸው ናስር ከሰባት ጓደኞቹ ጋር ከሞት ተርፈው ከተያዙ በኋላ በኋላ አስከፊ ጊዜ ማሳለፋቸውን ተናግሯል። የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝ ነው። ያው ፈጣሪ አወጣንና እኛም ተረፈ። በጥይት እንዳለ እኮ ነው የሚመጡት። ስንት ሬሳ ረጋግጠን ነው የምንሄደው እኛ ይህን መንገድ ስንሄድ ማለት ነው። ስንቱ ሬሳ ረግጠ ዝም ብለህ የሴቱን የወንዱን የህፃ ነው ዝም ብለን ረግጠን ነው ሄድነው። ምን ታደርገዋለህ? ይህ እዚህ እግሩ ተመቶ እዛ ያለ ሰው ዝም ብለን እንደዚህ እያየ ነው የምትሄደው። ያስጠላል። ህይወትን ነው የሚያስጠላ ላ እኔ እምባ ነው ያነባሁት። ያንን ሬሳ አይቼ ማለት ነው፣ እኔ እምባ ነው ያነባሁት። ተይዘንም ስቃይ ነው፣ መሞት ይሻላል። እንደውም እንደነሱ መሞተን ቢቶ ነው ይሻላል። እስር ቤት ሲያስረ ችግር የለውም፣ ይሰረ ይሰረ ችግር የለውም፣ ምግብ ሰጥቶ ልብስ ሰጥቶ ሳሙና ሰጥቶ ወይ ሐኪም ቤት ወስዶ ወስደ ችግር የለው። ስንቱ ነው በቲቪ ታሞከኛ ውስጥ የወጣው ስንቱ ነው ያበደው እዛ ስንቱ ነው የሞተው እስር ቤት። ሰዋሊ ኑረድ ሰኢድ ከዛሬ ተመላሾች መካከል አስተያየቱን የሰጠን ሌላው ግለሰብ ነው። በጣም ስቃይ ነበር እና በሽታም በጣም አለ። ህክምናም አናገኝም፣ ልብስ ራሱ አናገኝም። ስንግባር ልብስ ራሱ አውልቆ ያለነው ልብስ ራሱ ይችላሉ ከዛ ምንም እርዳታ የሚያደርግልን ሰው የለም፣ የሚጠይቀን ሰው የለም። ህክምና ስንጠይቅም ራሱ የሚያወጣን ሰው የለም። እስከምትሞቱ ድረስ አናወጣችሁም ነው ምሉ እንደነሱ በጣም ተሰቃይነት ነበረ። ግን አሁን እዚህ ደርስናል። እኔ በጣም ደስ ብሎኛል። ስለ ህገወጥ ስደት አስከፊነት በተግባር ተፈትነን አይተናል የሚሉት አስተያየት ሰጪዎቹ ሌሎች ከእኛ መማር አለባቸው ይላሉ። ሰወጣ እኔ እንደዚህ አልመሰለኝም። ያው በጆሮ ስለምሰማ እኔ እንደዚህ አልመሰለኝም። ወጣትም ስለሆን ሰው የሚለውን አልሰማማ እና ራሴ የሚፈልገውን እንጂ ሰወጣ ያው አየሁት ሰው የሚለውን ሁሉ አየሁት። እንባን ብቼ ነው እኔ ተምሬ የሆነ ነገር ባተርፍ ለሀገር የተጸጸትኩት ማለት ነው። ያው ያለፈ ማለፈና ይመስገንና፣ ለዛሬ አበቃን ለሀገር ያበቃን። ከአሁን በኋላ እኔ እንዳቅሜ ብቻለኝ ማለት ነው። ያው ምንም ነገር የለኝም፣ ምንም አላልግም። እንዳቅሜ በምክምር ሆና በእገዛ እንዳቅሜ ማረገው ሰው ወገኔ ከሀገር እንዳይወጣ ይሄን ነው የምፈልገው። እኔ ተሰቃይቼ የመጣሁበትን ቦታ ሌላ ወገኖች እንዳሰቃዩበት ነው የምፈልገው። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ከነዚህ መካከል የሆነው ሁማን ራይትስ ዎች ባለፈው አመት ነሐሴ ወር ላይ ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ ም ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ ቢያንስ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱ ይታወቃል። መሰል አሳሳቢ ሪፖርቶች ይፋ መሆናቸውን ተከትሎ የኢትዮጵያ መንግስት ዛሬ የጀመረው ሶስተኛ ዙር ዜጎችን በዘመቻ የማስመለስ ስራ ለአራት ወራት እንደሚቀጥል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ገልጸዋል። በሳምንት አስራ ሁለት በረራዎች እንደሚኖሩ ነው። ይሄ በቀጣይ አራት ወራት ውስጥ በየቀኑ በሚኖሩ በረራዎች ውስጥ በማቆያ ጣቢያዎች ውስጥ ያሉ ከሰባ ሺህ በላይ ኢትዮጵያውያኖችን ለማስመለስ ጥረት እናደርጋለን ማለት ነው። በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ከተመለሱ በኋላ ከክልሎች ጋር በመተባበር መልሶ የማቋቋም ስራ እንደሚከናወንም ቃል አቀባዩ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን አመሰግናለሁ። ቪኦኤ ጋቢና ቪኦኤ ነው እየተከታተላቸው የምትገኙት። ትውልድ የኢትዮጵያን ወጣቶችና ወላጆቻቸው መነሻ ባህላቸው እንዲረዱ የአካልና የመንፈስ ጤናቸውን እንዲጠብቁ ለማስቻል በድምፃዊትና ተወዛዋዥ ፋንትሽ በቅል አማካኝነት የተመሰረተው መርሃ ግብር አምስተኛ ዓመቱን ከሰሞኑ አክብረዋል። እሱን የተመለከተውን ዘገባ ተከታትለን እንመለስ። የሙዚቃውን የሙዚቃው ምት እየተከተሉ አካላቸውን በነፃነት የሚያዙ ትውልድ ኢትዮጵያውያን ወላጆችና ልጆቻቸው ልዩ ኃይል አዳራሹን አድምቆታል። ለስፍራው እንግዳ ለሆነ ሰው ቆሞ መታየት የተከለከለ ሊመስለው ይችላል። ትውልድ ኢትዮጵያውያን አዘውትረው የሚገናኙበት የባህል ውዝዋዜና የአካል ብቃት መርሃ ግብር ነው። በውስጡ ለታቀፉ ታዳጊዎች መርሃ ግብሩ ኢትዮጵያዊ ማንነትን ማስታወሻ፣ አካላዊና መንፈሳዊ ንቃትን መፍጠሪያ ሆኖ ቆይቷል። በዚህ መርሃ ግብር ውስጥ መሳተፍ ከጀመርኩ አንድ ዓመት ሆኖኛል። የነበረኝ ቆይታ በጣም ደስ የሚል ነው። በየሳምንቱ ወደዚህ በመምጣት እወዛወዛለሁ። ፋንተሽ ስለ ባህሌ በተለያዩ ክልሎች ውስጥ ስለሚከናወኑ ባህላዊ ውዝዋዜዎችም እንድማር እድ ኃይሉን ፈጥራልኛለች። መርሃ ግብሩ የሁላችንም መሰባሰቢያ ሆኗል። ከስድስት ሰባት ወራት ያህል ለሚሆን ጊዜ በመርሃ ግብሩ ውስጥ ቆይቻለሁ። በጣም ወድጆ አለው። ስለ ባህሌ፣ ስለ ህዝቦችና ተያያዥ ጉዳዮችን እንድማር ረድቶኛል። በመርሃ ግብሩ መቆየቴ ደስተኛ አድርጎኛል። የዚህ ልዩ መርህ ግብር መስራች ሁለገባዋ የኪነ ጥበብ ሰው ፋንትሽ በቀለ ናት። በድምፃዊነትና ተወዛዋዥነት ሙያ የምትታወቀው ፋንትሽ ትውልድ ኢትዮጵያን፣ ሕፃናት ታዳጊዎችና ወላጆችን በአንድ ጣሪያ ስር ያዋለውን ኪናዊ መርሃ ግብር ከአምስት ዓመታት በፊት ለመመስረት የበቃችበትን ሂደት እንዲ ታስታውሰዋለች። እንግዲህ ይህ ፕሮግራም ሲጀመር መጀመሪያ ወጣቶቹን አሰባስበው አንድ ግሩፕ ቤተሰብ ነው የጓደኛ ቤተሰቦች ናቸው። እነሱ ለልጆቻቸው እዚህ ጥሩ ነገር እንዲያረጉ፣ እንዲማሩ፣ ማንነታቸውን እንዲያውቁ፣ ባህላቸውን እንዲያውቁ እንደው ምን ይመስልሻል ብታስተምሪልን፣ ብታሳይልን እንደ ወይም ባህል ነገር ምናምን ሲሉ እንዲህ በደስታ እሺ አልኩኝ። ያው ተጀመረ በአንድ ግሩፕ ቤተሰቦቼ ናቸው ጓደኞቼም ናቸው። በእነሱ አማካኝነት እንቅስቃሴውን ጀመርን። ያ ግሩፕ ከአምስት ዓመት በፊት ማለት ነው። አሁን ኮሌጅ ይዘው እነሱ ተመርቀው ግማሾቹ ስራ ይዘዋል፣ ግማሾቹ ደግሞ ይቀጥላሉ ወደ ትምህርታቸው እና በእነሱ አማካኝነት ነው የጀመርኩት። ፋንትሽ ያሰለጠነቻቸውን ሕጻናትና ታዳጊዎች በቨርጂኒያ ግዛት ትልቅ ስም ባለው የስካቲሽ የገና ጎዳና ትሬት ላይ ጨምሮ በተለያዩ ግዛቶች ውስጥ በተዘጋጁ የኪነጥበብና ማህበራዊ መድረኮች ላይ የባህል አምባሳደር ሆኖ ታይተዋል። ኢትዮጵያውያን ዓመት ጠብቀው በሚገናኙባቸው ልዩ ዝግጅቶች ላይም አብይ ተሳታፊ ሆኖ መቀጠላቸውን ትናገራለች። ሜሪላንድ ትልቅ ፌስቲቫል ሲመጣ ልጆቹ ናቸው የሚሰሩት፣ ወጣቶቹ ፕሮፌሽናሎቹ እንዳሉ ሆነው ማለት ነው። ቨርጂኒያ ሲመጣ እነሱ ናቸው። ዲሲ ሲመጣ እነሱ ናቸው። እውነት ነው። ምን ነገር ይሄ ሙያ ከአገር አገር አገር አገር ሄዷል። በትልቁ የሚሰራው የኢትዮጵያ ስፖርት ፌዴሬሽን ኤስኤፌኤንኤ በትልቅ ዝግጅት ሲዘጋጅ ሁልጊዜ የሚከፍቱት ወጣቶቹ ናቸው። የሚቀጥለውን ፕሮፌሽናል ዳንሰኞቹ፣ ዘፋኞቹ፣ ሌሎቹ ናቸው። እንደዛ ነው የሚሰራው። እና በወጣቶቹ ላይ የምንሰራው ስራ ትልቅ ስራ ነው። ኤስፍን ይህን ተቀብሎ ወጣቶቹን እዚህ ትልቅ ደረጃ ላይ እንዲደርሱ ስለተቀበለኝ እኔንም እነሱንም በጣም ትልቅ ምስጋና አቀርባለሁ። በአብዛኛው ከቨርጂኒያና ሜሪላንድ ግዛቶች እንዲሁም ከዋሽንግተን ዲሲ ከተማ የመጡ ትውልድ ኢትዮጵያውያን የሚሳተፉበት ይህ መርሐ ግብር በበጎ ፈቃደኞች ረበረብ ዛሬ ላይ የደረሰ እንደሆነ ሰምተናል። ፍቅረ ማርያም በቀለን የመሰሉ ወጣት የባህል ውዝዋዜ መምህራን የነፋንትሽን ውጥን በሙያዊ አበርክቶታቸው ወደ አዲስ ምዕራፍ ያሸጋግሩት ይዘዋል። ኢትዮጵያም እያለሁ ከፋንትሽ ጋር ኮሚኒኬሽን ስለነበረን ሁሌ ደስ ይለኝ ነበር። እዚህ መጥቼ አብረን ብንሰራ ለነበር ከፋንትሽ ጋር። አሁን ስመጣ ወደ አሜሪካ ፋንትሽ እድሉን አመቻችታለኝ መጥቼ እዚህ ማሰራት ጀምሬያለሁ። ከወጣቶቹ በጣም ጥሩ ምላሽ ነው ያገኘ ነው። በጣም አሪፍ ነው። ብዙ ሰው ጤንነቱን ይጠብቃል፣ ጀስት ውዝዋዜ ባህሉንም ያውቃል። በዛ ላይ ደግሞ የእኛ እንቅስቃሴ ፊትነስም ስላለው አንድ ላይ ባህሉንም የጠበቀ ጤንነቱንም የጠበቀ አብሮ ያስኬደዋል ማለት ነው። ዩናይትድ ስቴትስ የዓለም ባህል መናገሻ ናት። በዚች ሀገር ውስጥ የሚኖሩ ትውልድ ኢትዮጵያን ሕጻናትና ታዳጊዎች ተደጋግሞ የሚገጥሟቸውን የማንነትና ባህል ተኮር ጥያቄዎች ለመመለስ በሚያደርጉት ሂደት ውስጥ ታዲያ የመሰል መርሃ ግብሮች ፋይዳ ትልቅ ስፍራ እንዳለው ይናገራሉ። ኔቶሮ ብዙ ከባህሪ ጋር የቀረቡ አመበብ ትምህርት ቤት ሲሄድ ስለ ሀገራችሁ ቤት ውስጥ ባለው ነገር ብቻ ነ ና ደስ በመምጣት ባህላችሁ መጠፈቅ ግዴታችሁ። በጣም ያኮራ ታሪክ ያለን ሀገር ኢትዮጵያ። እሱ ሁሌም መርሃ ግብሩን እንድቀላቀል ባህላዊ ውዝዋዜም እንድጀምር ምክንያት የሆነችኝ ፋንትሽ ናት። ባህሌን ማንነቴን የጭፈራዎቹንም አይነት እንዳውቅ ረድታኛለች። እንደጀመርኩት ነው የወደድኩት። ከአምስት ዓመታት በፊት ፋንትሽ የመጀመሪያዋና ብቸኛዋ የኢትዮጵያ ውዝዋዜዎችና ዙምባ መምህርት ነበረች። በኢትዮጵያም ሆነ እዚህ ላሉት ባለሙያዎች መንገድ ጠርጋለች። እዚህ የጀመርኩት ከልጅነቴ ፋንትሽ ጩጭ ዳንሱን ኮልቸሩን ያሳየችኝ በጣም ወደድኩት። እንደሷ ነበር መሆን የፈለግኩት አደግ ከዛ ዳንስ ስንጀምር አብረን ጀመርን። ስቱደንት ብዙ ነበራት። ከዛ መጀመሪያ የሆነ ክላስ አሳየችና ከዛ ይሄ እኮ የሆነ ዲፍረንስ እየሰራ ነው ብላ ከፈተች። ዳንስ ተከፈተ። አሁን አምስት አመት ነው። ሰክሰስፉል ነው። በሳምንት ሁለት ጊዜ ሰው ይመጣል ይደንሳል። ነው ኮሚኒቲም የልጆቻቸውን መሻት ተከትለው የመርሃ ግብሩን ጉዞ ለመደገፍ በርካታ ወላጆች በዚህ አዳራሽ ተገኝተዋል። ከተወሰኑት ጋር በነበረኝ አጭር ቆይታ መርሃ ግብሩ በልጆቻቸውና በወላጆች ላይ የፈጠረውን አዎንታዊ ለውጥና እንዲጠናከር ሊደረግለት ስለሚገባው ጉዳይ ሀሳባቸውን አጋርተዋል። እሷ በጣም ኢትዮጵያዊነቷን በጣም ትወዳለች። የበለጠ እና ሲመጣ ስላገሯ የባህል ነገሮች እንድታውቅ ኩዮቿ ጋር ደግሞ ኢትዮጵያ ስም ፈልገ ነበር ስ ሜጃ ቅጥታ በጣም ትልቅ ብለው ትናየው ትፋንትሽ በጣም ትልቅ ሰው ናት። በጣም ጎበዝ ናት። ከንድሮች ጋር መስራት የምትችል ናት። ኮንፊደንስ ፋቮር ጨምሯል። ስለ ኢትዮጵያ ያላት ባህል ነገሮች ማወቋ እንቅስቃሴ መወቋ የበለጠ በማንነቷን ልታ ቀረፍቷል። ሁሉም ሰው ቢመጣና ፓርቲሲፔት አድርጎ ትንሽ ነገር ይዞ ቢሄድ፣ በዛ ላይ ደግሞ ልጆቻችንን የግድ እዚህ ሲመጡ የሚያገኙት ነገር አለ። ልክ ቤተክርስቲያን ስንሄድ እንደሚደሰቱት ሻይ ቡና ሲልጠጡ ሚሞሪ እንደመጠለባቸው ይህም ራስ ማንነታቸውን አውቀው፣ በዛ ላይ ጤናቸውን ጠብቀው በዚሁ ነው የሚለምድባቸው እና አያፍሩም። አሁን ብዙ ቦታ ሰርግ ቤትም ሆነ ኤኒቨር ስትሄድ ሰው ያፍራል፣ አይነሳም። እኔ በጣም ከሚነሱት ውስጥ ነኝ። በጣም ከሚነሱት አልቀመጥም። ግን ለካ ዝም ብዬ ነበር ምዘለው አልኩኝ። አሁን ደሞ ይህንን የፋንድትሽን ስቴፑን ሲያስተምሩን ሞር እውቀት ጨመረልኝ። የውዝዋዜና የአካል ብቃት እንቅስቃሴዎች ፋይዳ ለሁለንተናዊ ጤና የሚበጅ መሆኑን የነገረችን ደግሞ ቤተልሔም በቀለ ናት። ኪነት ቤት በተሰኘ ተቋማ በኩል ለጤና ህይወት አገልግሎቶችን የምትሰጠው ቤተልሔም የመሰል መርሃ ግብሮችን የጤና መላነት እንዲህ ታስረዳለች። አካልም በጣም ለአእምሮም፣ ለሜንታል፣ ለኢሞሽናል ስፖርት በጣም አለው። ውዝዋዜ ማድረግ በጣም አስፈላጊ ነው፣ ምክንያቱም ኢሞሽን ማናወጣቸው ኢሞሽኖች ወይም ትላልቅ ኢሞሽኖች ሲኖሩን ወደ ሰውነታችን ነው፣ ያ ነገር የማናወራው ከሆነ ወደ ሰውነታችን ነው የሚመጣው። የጉበት ጀርባ፣ ወገብ፣ አንገቴ ምናምን እንላለን። እነዚህ ነገሮች ከአእምሮ ነው የሚጀምሩት። ከዛ በኋላ ተሰራጅቶ ወደ ሰውነታችን ይመጣሉና ያንን ነገር ማውጣት መቻሉ በጣም ትልቅ ነገር ነው። አምስት ዓመት ሙሉ ደግሞ ያንን ለሰው ማቅረብ ማለት ትውልደ ኢትዮጵያውያኑ የባህላዊ ውዝዋዜና የአካል ብቃት መርሃ ግብሩን መስራች ፋንትሽ በቀለን ለማመስገን በአሌክሳንድሪያ ቨርጂኒያ ያሰናዱት የአምስተኛ ዓመት ምስረታ ልዩ ዝግጅት የኪነ ጥበብ ባለሙያ ጥረት በጎ ፍሬ ማፍራቱን አመላካች ይመስላል። እስካሁኑ ጊዜዋ ግን ፈተና አልባ እንዳልነበረ የምታስታውሰው ፋንትሽ ማህበረሰባዊ አለሁባይነቶች የብርታቷ ምንጮች እንደሆኑ ትጠቅሳለች። ስራው ከባድ ነው። በጣም ከባድ ነው ግን ቻሌንጅ አለው። እኔ ግን እግዚአብሔር ጉልበቱን ሰጥቶኛል። በዚህ ነገር አቅሙን ሰጥቶኛል። ጤናውን ሰጥቶኛል። ለምን ለወጣቱ እንዳስተላልፍ ማለት ነው። አሜሪካን ሀገር አሁን የምታየው ነው። ሜሪላንድ፣ ዲሲ፣ ቨርጂኒያ ያለው ወጣት በሙሉ ባህሉን እያወቀ ነው። በጣም በደስታ ነው። እኔ ውስጤን የሚሰማኝ እውነቴ ነው። ሁሉንም ተባብረውኛል። ከጫፍ እስከ ጫፍ ኢትዮጵያውያን፣ ኤሪትሪያውያን፣ አርቲስቶች፣ ጓደኞቼ፣ ሙያተኞች፣ እህቶቼ ሁሉም እውነቴ ነው መናገር ሀብትሽ፣ ሁሉም እምልህ የሚተባበር እንዳለ ሁሉ ያው ደግሞ ከባድ ነገርም አለ የሚፈትንህ እዚህ ጋር። ግን እኔ ችግር የለኝም እሱ ጋር ከዛ የበለጠ ብዙ ያሳለፍን ሰዎች ነን። ሰው ሀገር ሆነን ደግሞ ይሄ ስራ ትብብር ይፈልጋል፣ ፍቅር ይፈልጋል፣ መቀበልን ይፈልጋል። ኢትዮጵያዊነት ኩራት ነው ይባል የለ እንደ ኩራት አድርገው ደስ ብላቸው ነው የሚቀበሉት። ልጆቹ ልጆቹ እንደውም ከቤተሰቦቻቸው እኔ ቀድሚስ በጣም እኔ ላይ ነው የሚጠመጠሙት። እውነቴን ነው መናግረን ፍቅር አትርፌበታለሁ። በዚህ ዝግጅት ላይ በርካታ ወጣትና አንጋፋ የኪነ ጥበብ ሰዎች ተገኝተዋል። በኢትዮጵያ ኪነ ጥበብ ታሪክ ውስጥ ትልቅ ስፍራ ከሚሰጣቸው እንስት ከያኒያን መካከል አንዱ የሆነችው ገጣሚና ተዋናይት አለምፀሐይ ወዳጆ ባሰማችው መልእክት በዕለቱ የተስተጋባውን የመሰል ተቋማትን አስፈላጊነት አጉልታለች። አንድን ሀገር ለመለወጥ የግድ ተቋማት መፈጠር አለባቸው። እንዲህ አይነት ነገሮች ብዙ ጊዜ በሀገራችን ህዝብ ላይ ያለው አስተሳሰብ የፖለቲካ ለውጥ ሀገር የሚለውጥ ፖለቲካው ብቻ የሚመስላቸው ሰዎች አሉ። የፖለቲካ ስልጣን ወንበር መቀየር የህዝብን አስተሳሰብ አይቀይርም። ባለስልጣን ይቀይራል፣ ወንበር ላይ ሰው ማስቀመጥ ሊቀይር ይችላል። የህዝብ አስተሳሰብ በሚዲያው ኃይል፣ በጥበቡ ኃይል ነው የሚቀየረው። ሰው ሲያነብ፣ ሰው ጥበብ ውስጥ ሲሳተፍ፣ ሚዲያ ላይ በሚገኘው ኢንፎርሜሽን የሰው አስተሳሰብ ሲቀየር ነው ደግሞ ሀገር ይበልጥ የምትለወጠው። እና እንደነዚህ አይነት ተቋማት በጣም ያስፈልጉናል። በዚህ ዝግጅት ላይ ያነጋገርናቸው አብዛኞቹ አስተያየት ሰጪዎች መርሃ ግብሩ ከአድማስ በተሻገረ ሕይወታቸው ውስጥ ያለውን ጉልህ ትርጉም አጋርተዋል። ዕድሜው እንዲረዝም፣ አድማሱም እንዲሰፋ ትልቅ ፍላጎት እንዳላቸው አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ የሚቀርብ ወጣቶች ላይ ያነጣጠረ መሰናዶ ነው። ወጣቶች እርስ በርስ የሚማማሩባቸውን መድረኮች እያስፋፋ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከሰሞኑ በሀገሪቱ የሚገኙ ታዋቂ ሰዎችን የሕይወት ተሞክራቸውን የሚያጋሩበት ዝግጅት አሰናድቶ ነበረ። ስለዚህ ዝግጅት ደግሞ ገብረ ሚካኤል ግብረ መድን በመቀጠል ነግረናል። በአዲስ አበባ የሚገኘው የአሜሪካ ኤምበሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቀዋል። ከኤምባሲው ጥረቶችም መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የሥነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ በልዩ ልዩ የድራማ የቲያትር የማስታወቂያና በሌሎችም የሥነ ጥበብ ሥራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የሕይወት መንገድ ሲናገር አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስተዋል ብር ከአርባ ተቀብለን እናውቃለን አባቴ አንዳንዴ ሰብሰብ ይላል አይ፣ አሁን በዚህ ይዤ እንዲ እና ምን አደርጋለሁ። እዚህ ዘመዶች ስለሌሉኝ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በእግሬ እመጣለሁ። ብሔራዊ ሲሆን በስድስት ቁጥር ከብሔራዊ አዲሱ ገበያ እመጣና በሩፋኤል በኩል ምናምን ትሄዳለ። መቼም እንደማይቀጥል እስከ አውቀዋለሁ። ወደ ሀረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይህ ምንም ጥያቄ የለው። እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ፣ በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው ስድስት ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት አስር ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች። በሕይወቴ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም። ራስን መሆን ካልኩሌት አለማድረግ ለምንቶቹ ነገር መኖር ለስራም ሊሆን ይችላል ለሰውም ሊሆን ይችላል። በጣም ራሴን መሆን ያስደስተኛል። ራሴ እንደሆን ብዬ ካልኩሌት አድርጌው አይደለም፣ ግን ሳስበው ሜቢ ራሴን ሆኜ ስለቆየው ሊሆን ይችላል እስካሁን የቆየው ብያን የተሰማራችሁበትን የስራ ዘርፍ አክብሩት፣ ውደዱት የምትለው አርቲስት ሰላም ለሥራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች። ወጣቶቹን እርሷን ውጤታማ አተዋና እያደረጋት ለስራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምፅ ገልጻለች። ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምችለው የሚለውን ማወቅ ግድ ነው ብዬ አስባለሁኝ። ስለዚህ በዛ መንገድ መሄዴ ለእኔ ጠቅሞኛል ብዬ አምናለሁኝና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብም አድርጎኛል። ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየሁ ታደሰ በበኩሉ ችሎታውንና እውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጿል። ልጆች የሚሄዱበት ቦታ የለም፣ ክፍተት እንዳለ አየንና፣ ለምንድን ነው አካዳሚ መክፈት የማንችለው ብለን እኔ፣ ተስፋዬ ገብርሃና፣ ብርሃኔ ንጉሴ፣ ሱራፌል ወንድሙ፣ አንድ ታይ የሚባል ከውጭ የመጣ ሰው በገንዘብ አግዞን የከፈት ነው በአንድ ጊዜ ግልብጥ ብሎ መጣ። ይሄ መሄጃ ያልነበረው ወይም አማራጭ ያጣውን ተማሪ ያወጣናቸውን ልጆች ታውቋቸዋላችሁ። ግሩም ኤርሚያስ፣ ዘሬቱ ከበደ፣ ድልወርቅ ጣሰው፣ ብርቱካን በፈቃዱ ብዙ ናቸው እነሙሹ ወንዶች ጉዳይ ላይ ያሉት በጠቅላላ ከአድማሱ ውጭ አብዛኞቹ ከሸዋና ከአድማሱ ውጭ አብዛኞቹ እኛ እንትን ያፈራናቸው ናቸው ተመልሰን ካስተማርናቸው ልጆች ጋር አብረን ሰርተናል አርቲስት አለማየሁ ታደሰ በአሁኑ ዘመን በስነጥበብ ዘርፉ መንቀሳቀስ ለሚፈልጉ ወጣቶች የተሻለ እድል መኖሩን ጠቁመዋል በተለይም የዘመኑ ቴክኖሎጂ ነገሮችን በማቅለሉ ወጣቶች በሚገባ ሊጠቀሙበት እንደሚገባም አስገንዝበዋል። አንዳንዶች እኮ የሚገርም የሚገርም ታለንት ያላቸው እኮ አሉ። ሶስት አራት ሰው ሆነው በአጭር ደቂቃ ውስጥ የሚገርም ስቶሪ ፈጥረው የሚሰሩ ልጆች አሉ እንዴ! አንዳንዶች እኮ ለእኔ አይከፈለኝም ለእነሱ የሚከፈላቸው ለማስታወቂያ፣ ምን ሆናችሁ? የት ድረስ ነው የምትሄደው? የት ድረስ ነው የምትሄደው? ራስን ለማገዝ አሁን አማራጭ አለ። ያኛው ሰው እስኪጠራን ድረስ እንጠብቅ ነበረ። ሰው ካስት እስኪያደረገን ወይ ቲያትር፣ ወይ ሬዲዮ፣ ወይ ድራማ የቴሌቪዥን ካስት እስክንደረግ እንጠብቃለን። አሁን ግን ራሳችሁ የምትፈጥሩበት የራሱ የሆነ ብዙ መንገድ አለ። አጠቃቀሙ አሪፍ ከሆነ ግልጽ ነው። መድረክ ላይ ሳታያቸው፣ ቴሌቪዥን ላይ ሳታያቸው፣ ሬዲዮ ላይ ሳትሰሟቸው ያወቃችሁት ወይም ፌመስ ልጆች የሉ የሉ አሉ ድርጅቶች ማስታወቂያ የሚሰጧቸው ጭራሽ ለዚህ ራሳችሁ ላይ ነው የምሰሩት። ሰላም ተስፋዬ በቀረበችበት መድረክ ከተሳታፊዎች የተነሱላትን ልዩ ልዩ ጥያቄዎች ስትመልስ ከሙያዋ ባሻገር ማኅበራዊ ኃላፊነቷን እየተወጣች መሆኗን ተናግራለች። ከበጎ አድራጎት ድርጅቶች ጋር አብራ እንደምትሠራ የገለጸችው አርቲስቷ ይህን ግን በማኅበራዊ ትስስር ገጾች የማስተዋወቅ ልምድ እንደሌላት አንስታለች። ወደፊትም ከፊልም ስራዋ ጎን ለጎን ማህበራዊ ኃላፊነቷን እንደምትወጣ ይፋ አድርጋለች። ሴቶች ላይ በጣም መስራት እፈልጋለውኝ። ያው ሲንግል ማም እንደመሆኔም አንጻር ብቻዬን ልጄን እንደማሳድግ ሴት ህመሙን አቀዋለሁ፣ ክብደቱን አቀዋለሁ እና እዛ ላይ ብዙ ማወቅ የሚፈልጉ ልክ ከእኔ ትምህርት መውሰድ የሚፈልጉ በጣም ብዙ ሲንግል ማሞች አሉና እነሱ ላይ በጣም መስራት ፈልጋለሁ። ግን እነሱ ላይ ብቻ አይደለም በአጠቃላይ ሴቶች ላይ ማወር መስራት ብችል ደስ ይለኛል፣ ያ ነው እቅዴ። አርቲስት ሰላም በፋሽን ኢንዱስትሪው የመሳተፍ እቅድ እንዳላትም አስታውቃለች። በመድረኮቹ የተሳተፉ ወጣቶች ከምክክሩ ትምህርት መቅሰማቸውን ይናገራሉ። ሳራ ክፍሌ ከተሳታፊዎቹ አንዷ ናት። በላይፏ ላይ የራሷን ህይወት እንደምትኖር ራሷን ሆና እንደምትኖር እሱን ስታነሳ ነበረ። ሰው ሁሉም ሰው ራሱን መሆን አለበት። ሰው ራሱን ከሆነ ነው ሰው ስኬታማ ሊሆን የሚችለው። የሆነን ነገር መስሎ ለመታየት መሞከር የሆነ ታይም ላይ ጉዳት ያመጣል። አወዳደቁም ደግሞ ከፍተኛ ሊሆን ይችላል። እሱን ፓርት ስታነሳ ነበር። በጣም ጠንካራ ሴት እንደሆነች፣ ያለንበትን ነገር አክሴፕት አድርገን ስንኖር ነገ የተሻለ ቦታ እንደርሳለን። ሌላው አስተያየት ሰጪ አቤል ተመስገንም ከመድረኩ ጠቃሚ ትምህርት ወስጃለሁ ብለዋል። ሰላም ተስፋዬ ሀገራችን ውስጥ አሉ ከሚባሉ ሴት አንጋፋ አርቲስቶች መካከል በትወናው ዘርፍ ጥሩ ቦታ ላይ ደርሳለች ብለን እናስባለን። እኔም በዚህ ፕሮግራም ላይ እንግዲህ ታዳሚ የነበርኩና የተሻለ ነገር ከሷ ባለኝ ዘርፍ እንዴት አይነት ሰክሰስ ላይ መድረስ እንዳለብኝ፣ ምን አይነት ችግሮች ቢገጥሙኝ እነዛን ችግሮች ቀርፌ እዛ ቦታ ላይ መድረስ እንዳለብኝ ከሷ ትልቅ ልምድ ቀስም ያለው ብዬ አስባለሁ። መድረኩን በአሜሪካ ኤምባሲ ያዘጋጀው ፕሬስቲጅ የሚባል ድርጅት ነው። ከዚህ ቀደም ተመሳሳይ የወጣቶች መድረኮችን ማዘጋጀታቸውን ያወሱት የድርጅቱ ሥራ አስኪያጅ ካሌብ አሰፋ ለወጣቶቹ ጠቃሚ መሆናቸውን ተናግረዋል። አሁን ሰላም እስከመጣችበት ድረስ አስራ ሁለት ኤዲሽኖችን አዘጋጅተናል። የፊልም ባለሙያና ፊልም መስራት የሚፈልጉ ሰዎችን አንድ ላይ ኔትወርክ በማድረግ ነው እየሰራን ያለ ነው እና በዚህ ፕሮሰስ ውስጥ በጣም ብዙ ሰዎች አሁን ላይ የራሳቸውን የሆነ ፊልም እየሰሩ ይገኛሉ። ከኛ ጋር ሰልጥነውም የፊልም ትምህርቶችን ሰልጥነው ወይም ደግሞ እዚህ ጋር በሚያገኟቸው አርቲስቶችም ኮኔክሽን በመፍጠር የራሳቸውን ስራዎችን የሰሩበት ሜካኒዝሞች አሉ። የአሜሪካ ኤምበሲ መሰል መድረኮች እንዲዘጋጁ ሁኔታዎችን የሚያመቻቸው ወጣቶች ከሌሎች የሕይወት ልምድ ተምረው በሥራ ፈጠራ ዘርፍ እንዲንቀሳቀሱና የተሻለ ዕድል እንዲፈጥሩ እንደሆነ አመልክተዋል። ይህም አንዱ የኤምባሲው ተልዕኮ መሆኑን የባህል ጉዳዮች ምክትል ኃላፊው ስቲዎርት ዴቪስ ለአሜሪካ ድምፅ ተናግረዋል። በአፍሪካ ሀገራትም ይሁን በሌላ የሚገኝ የአሜሪካ ኤምባሲ ቅድሚያ ሰጥቶ የሚሰራቸውን ግቦች ይለያል። በአንዳንድ ሀገራት ከጤናና ከትምህርት ጋር የሚገናኝ ሊሆን ይችላል። በኢትዮጵያ ቅድሚያ የሚሰጠው ጉዳይ ደግሞ ከስራ ፈጠራና ከክህሎት ማዳበር ጋር የተያያዘ ነው። ሰዎች በየዘርፉ ተሰጧቸውን የሚያዳብሩበትና ችሎታቸውን የሚያሳዩበት እድል መፍጠር ትኩረት ሊሰጠው ይገባል። ኤምባሲውም ይህንኑ ነው እያደረገ ያለው። ወጣቶች እርስ በርሳቸው እንዲማማሩና እንዲ እንዲረዳዱ እድል እንፈጥራለን። በኢትዮጵያ ለሁለተኛ ደረጃ ትምህርት ቤት ተማሪዎችና ከዚያ በላይ ላሉ ወጣቶች ልዩ ልዩ አገልግሎቶችን የሚሰጡ ስድስት የአሜሪካ ማዕከላት እንዳሉ የሚጠቅሱት ምክትል ኃላፊው ሁለቱ በአዲስ አበባ አራቱ ደግሞ በጅማ፣ በድሬዳዋ፣ በመቀለና በባህር ዳር እንደሚገኙ ጠቅሰዋል። ማዕከላቱ ሰዎች የሚወያዩባቸው የመሰብሰቢያ ቦታዎች፣ ምቹ የንባብ ክፍሎችና አብያተ መጻሕፍት ያካተቱ እንደዚሁም በኮምፒውተር የተሟሉና ክህሎትን ለማዳበር የሚጠቅሙ እንደሆኑም ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም በቅንብሩ ደግሞ ንጉሱ ታምሬ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።